ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ከዋሽንግተን ዲሲ የሚተላለፍላችሁ የሰኘው ምሽት ጥር 19 2017 ዓ ም ዝግጅታችን ጀመረ። በትግራይ ክልል የድጋፍና የተቃውሞ ሰልፎች ተካሂደዋል። ደምተናል፣ ቆስለናል። ቁስላችን እንዲታከም ነው የምንፈልገው። የዓለም ሕዝቦች የኢትዮጵያ ሕዝብ ጨምሮ ሌሎችም እኛን የሚያግዙ ሰዎች ከእነሱ ጋር መስራት ነው የምንፈልገው። ከእነዚህ አጥፊ የሆኑ በወጣት የማይማክል ውሳኔዎች የሚወስኑ ኃይሎች ጋር እነሱ ጋር እንድንቃወም ነው። ሰላም መስዋዕትነት፣ ሰላም ፍርቃ ፍርቅ እንበር። ልጆቻችን ለሰላም ብለው መስዋዕት ከፍለዋል። ሰላሙ ግን ግማሽ እንጂ ሙሉ አልሆነም። ስለዚህ ሰላሙ ሙሉ እንዲሆን ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው ይመለሱ። ሌላው ህወሓት ጦርነት ፈላጊ ነው እያሉ ስም እያጠፉ ነው። ሰላም ነው የምንፈልገው። የሰማችሁት ከሁለቱም ወገን የተወሰደ ድምጽ ነበር። በዚህ ጉዳይ በአብይ ርዕሳችን ዘገባ ይኖረናል። ሌሎች ዓለም አቀፍና የሀገር ውስጥ ዘገባዎችና ዜናዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልና የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ የሚዘልቀውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር ሰሞን አብራችሁን ታመሹ ዘንድ እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽ እንዲሁም ደግሞ ድረገጽ ላይ ትከታተሉ ዘንድ እየጋበዝን አሁን ለምሽቱ ወደ ያዝነው ዜና ወደ ስመኝሽ ቆየ እናልፋለን። በድጋሚ እንደምናመሻችሁ የምሽቱን ዜና የማሰማችው ስመኝሽ የቆየ ነኝ። ለዛሬ ከያዝናቸው ዜናዎች መካከል የኮንጎ አማጽያን ምስራቃዊውን የኮንጎ ከተማ ጎማን ተቆጣጠሩ፣ ቻይና የበሽታ ስጋት ካለባቸው ሀገራት የእንስሳት ምርቶች ወደ ሀገሯ እንዳይገቡ አገደችና ዩናይትድ ስቴትስና ኮሎምቢያ ስደተኞችን የማስወጣት ስምምነት ላይ ደረሱ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሩዋንዳ የሚደገፉት የኮንጎ አማጽያን ሰኞ እለት በምስራቃዊ ኮንጎ የሚገኘውን ትልቁን የጎማ ከተማ መቆጣጠራቸውን የአይን ማኞች አስታወቁ። የበቱትሲዎቹ ኤም 23 ተዋጊዎች የሚመራው የአማጽያን ጥምረት በኪቩ ሀይቅ ዳርቻው የሚገኘውን ከተማ ሙሉ ለሙሉ መያዙን ቢያስታውቅም እስካሁን በገለልተኛ አካል አለመረጋገጡን የሮይተርስ ዘገባ አመልክቷል። ሁለት የአይንማኞች በአውሮፕላን ማረፊያው መሀል ከተማና በሩዋንዳ አዋሳኝ አካባቢዎች የተኩስ ድምጽ መስማታቸውንና በመንግስት በሚደገፉ ሚሊሻዎችና በኤም 23 ተዋጊዎች መካከል ግጭት መቀጠሉን ገልጸዋል። አንድ ስሙ እንዳይገለጽ የጠየቀ ነዋሪ በስልክ ለሮይተርስ በሰጠው ቃል በከተማ ውስጥ ግራ መጋባት መኖሩን፣ ከተማ ውስጥ ወታደሮች መታየታቸውንና በአንዳንድ ቦታ ሱቆች መዘረፋቸውን አመልክቷል። በመካከለኛው አፍሪካ ከ100 ሚሊየን ህዝቦች በላይ በሚኖሩበትና በማድን የተትረፈረፈ ሀብት ባላት ዲሞክራቲክ ኮንጎ ውስጥ ከ100 በላይ ታጣቂ ቡ ች ይንቀሳቀሳሉ። ቻይና በእንስሳት በሽታ ወረርሽኝ ምክንያት ከአፍሪካ ከእስያና ከአውሮፓ ወደ ሀገሯ ገባ የነበረውን የበግ የፍየልና የዶሮ ምርት አገዳለች። ቻይና በማንኛውም አይነት የስጋ ምርት ላይ እገዳውን የጣለችው በዓለም ጤና ድርጅት በተለያዩ ሀገራት የበሽታ ወረርሽኝ መከሰቱን የሚገልጽ መረጃ ይፋ ካደረገ በኋላ ነው ይህም መሆኑንም የቻይና ጉምሩክ መስሪያ ቤት እንደ አውሮፓያን አቆጣጠር ጥር 21 ቀን ባወጣው ተከታታይ ማስታወቂያ አመልክቷል። እገዳው የዓለማችን ትልቅ የስጋ አቅራቢ የሆኑትን እንደ ጋና፣ ሶማሊያ፣ ኳታር፣ ኮንጎ፣ ታንዛኒያ፣ ግብጽ፣ ቡልጋሪያ፣ ምስራቅ ቲሞርና ኤርትራን እንደሚያጠቃልል ተገልጿል። በተጨማሪም የበግና የበግ ስጋና የፍየል ስጋ እንዲሁም ሌሎች ተያያዥ ምርቶችን ከፓኪስታን፣ ፍልስጤም፣ አፍጋኒስታን፣ ኔፓልና ባንግላዴሽ ማስገባት ማቆሟንም ቻይና አስታውቃለች። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ የኮሎምቢያ ስደተኞችን ወደ ሀገራቸው ለመመለስ በምታካሄዳቸው በረራዎች ዙሪያ ሁለቱ ሀገራት ስምምነት ላይ መድረሳቸውን ተከትሎ አሜሪካ በኮሎምቢያ ላይ ልትጥል የነበረውን የአጸፋ እርምጃዎች ማንሳቷን ዋይት ሀውስ አስታውቋል። ዋይት ሀውስ ጉዳዩን አስመልክቶ ባወጣው መግለጫ ኮሎምቢያ ስደተኞችን ያለምንም ክልከላ እንደምትቀበል፣ ይህም በአሜሪካ ወታደራዊ አውሮፕላኖች እንዲመለሱ ማድረግን እንደሚጨምር ሁለቱ ሀገራት መስማማታቸውን አስታውቋል። የኮሎምቢያ ፕሬዚዳንት ጉስታቮ ፔድሮ ቀደም ብለው ሁለት የአሜሪካ ወታደራዊ አውሮፕላኖች ሀገራቸው ላይ እንዳያርፉ ከልክለው የነበረ ሲሆን ስደተኞችን የሚቀበሉት አሜሪካ በክብርና በሲቪል አውሮፕላን አሳፍራ ስትልካቸው ብቻ ነው ብለው ነበር። ይህን ተከትሎ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኮሎምቢያ በሚገቡ ሸቀጦች ላይ የ25 በመቶ ቀረጥ እንደሚጥሉ እና በአንድ ሳምንት ውስጥ ውሳኔያቸውን ካልቀየሩ ወደ ሀምሳ በመቶ እንደሚያሳድግ አስታውቀው ነበር። ቦጎታ ይቅርታ፣ በቦጎታ የሚገኘው የዩናይትድ ስቴትስ ኤምባሲም የቪዛ አገልግሎቱን እንዲያቋርጥ አድርገዋል። ኮሎምቢያ አዲሱን ስምምነት ካላከበረች አዳዲስ ቀረጦችና ማዕቀቦች እንደሚጣልባትም የዋይት ሀውስ መግለጫ ጨምሮ አመልክቷል። ስደተኞችን ያሳፈረው የመጀመሪያ አውሮፕላን ኮሎምቢያ እስከሚያርፍ ድረስም የቀደመው ክልከላ ምክንያት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በኮሎምቢያ ባለስልጣናት ላይ የተጣለው የቪዛ ማዕቀብና በጉምሩክ ፍተሻዎች ላይ የሚደረገው የተጠናከረ ፍተሻ ባለበት እንደሚቆይ ዋይት ሀውስ አመልክቷል። ኮሎምቢያ በበኩሏ ህዝቦቿን መብታቸውና ሰብአዊነታቸው በተጠበቀ መልኩ እንደምትቀበል አስታውቃለች። በእስራኤልና በሐማስ መካከል ከተቀሰቀሰ ጦርነቱ ከተቀሰቀሰ ጊዜ አንስቶ እስራኤል በሰሜናዊ ጋዛ በኩል ዘግታ የነበረውን የፍተሻ ኬላዎች በመክፈቷ ፍልስጤማውያን ዛሬ ሰኞ ወደ ጋዛ ከተማ መመለስ ጀምረዋል። በአስር ሺዎች የሚቆጠሩ ሰዎችም በእግራቸው ጋዛ ከተማ በሚወስዱ መንገዶች ላይ ሲጓዙ ታይተዋል። እስራኤል ታጣቂውን የሐማስ ቡድን ለማጥፋት ባካሄደቻቸው የመሬትና የአየር ድብደባ ጥቃት ጋዛ በከፍተኛ ሁኔታ ፈራርሳለች። በጥቃቱ ምክንያት እስራኤል የጋዛ ከተማ ነዋሪዎች ለቀው እንዲወጡ ትዕዛዝ በመስጠቷን በርካታዎች ደህንነታቸው የሚጠበቅበት ቦታ ለማግኘት ተቸግረው ነበር። አብዛኞቹ ተፈናቃዮችም በተደጋጋሚ ሚ ለስደት የተዳረጉ ሲሆን በድንኳኖች ውስጥም ለመኖር ተገደዋል። ተፈናቃዮቹ ፍልስጤማውያን ወደ ጋዛ ከተማ የተመለሱት እስራኤልና ሐማስ ተኩስ ለማቆም መስማማታቸውን ተከትሎ ሲሆን ስምምነቱ በጋዛ ተይዘው የቆዩ የእስራኤል ታጋቾችን መልቀቅ፣ በእስራኤል የተያዙ ፍልስጤማዊ እስረኞችን መፍታት እንዲሁም ሰብአዊ እርዳታ ወደ ጋዛ እንዲገባ መፍቀድን ያጠቃልላል። አንድ እስራኤላዊ ታጋችን በመልቀቅ ሂደት ላይ የተፈጠረው አለመግባባት ወደ ጋዛ የመግባቱን ሂደት አዘ ተዘግቶት የቆየ ቢሆንም ሐማስ አርቤል ይሁድ የተባለውንና ሌሎች ሁለት ታጋቾችን እስከ አርብ እለት እንደሚለቀቁ እንደሚለቅ ኳታር አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ቅዳሜ ሶስት ታጋቾች እንደሚለቀቁ በመግለጻቸው የስምምነቱ ትክክለኛነት አመልክተዋል። ዛሬ፣ ሰኞ በደቡብ ካሊፎርኒያ የጣለው ተጨማሪ ዝናብ የእሳት አደጋ ሰራተኞችን እያገዘ ቢሆንም እያስከተለ ያለው የጭቃ ጎርፍ በሰደድ እሳት በተቃጠሉ አካባቢዎች የተከማቸውን መርዛማ አመድ እንዲዛመት ያደርጋል የሚል ስጋት ፈጥሯል። ባለፉት ሳምንታት ከፍተኛ የእሳት ቃጠሎ በደረሰባቸው የሎስ አንጀለስ ካስታይክ ካቃይቅ አካባቢ በሚገኘው የፓሲፊክ ፓሊሳዴስ አካባቢ የጎርፍ አደጋ ማስጠንቀቂያ መውጣቱን በብሔራዊ የአየር ንብረት አገልግሎት ውስጥ የሚያገለግሉት የአየር ትንበያ ባለሙያ ጆ ሲራድ ተናግረዋል። ይህም ከፍተኛ የጭቃና የቆሻሻ ፈትሳሽ አደጋ እንደሚያስከትልም ገልጸዋል። የጭቃ ጎርፉ አውራ ጎዳናዎችን ለአደጋ በማጋለጡ በሳንታ ሞኒካ የሚገኙ ትምህርት ቤቶች መዘጋታቸውን የትምህርት ቤት ኃላፊዎች በድረገጻቸው ላይ አስታውቀዋል። በሎስ አንጀለስ የሚ የሚገኘው የፓስፊክ ኮስት አውራ ጎዳናም በጭቃ ጎርፉ ምክንያት ከትላንት ውድ ከሰዓት ጀምሮ በከፊል መዘጋቱን የካሊፎርኒያ ግዛት ትራንስፖርት ክፍል አስታውቋል። ሆኖም ከሳምንታት ንፋስና ደረቅ አየር ሁኔታ በኋላ የመጣው ይህ ዝናብ በአካባቢው ለሳምንታት ሲቀጣጠል የቆየውን ሰደድ እሳት ለማጥፋት እንደሚያግዝ ተመልክቷል። በሺዎች የሚቆጠሩ ቤቶችን ያወደመውና ና የ11 ሰዎችን ሕይወት ያጠፋው የፓሊሳዴስ እሳት 90 በመቶ በቁጥጥር ስር የዋለ ሲሆን የ16 ሰዎችን ሕይወት ያጠፋውና አልታ ዲና አቅራቢያ የተነሳው ሰዓት ደግሞ 98 በመቶ በቁጥጥር ስር ብሏል። አድማጮችና ተመልካቾች ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ኤደን ልመልሳችሁ። ስም መንግሽ የቆየን ከዓለም ዙሪያ ለተሰባሰቡት ዜናዎች እናመሰግናለን። በመከታተል ላይ የምትገኙት የሰኞ ምሽት ጥር 19 2017 ዓ.ም ዝግጅታችን ነው። አብራችሁን ስለሆናችሁ እናመሰግናለን። በድጋሚ የደንገረመው መሰናዶውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከመርሃ ግብሩ አቀናባሪ ብርሃን ኃይሉና ና የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ጋር በመሆን አበባየሁ ገበያው ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የድጋፍና ተቃውሞ ሰልፎች በትግራይ ተካሄዱ። የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሀት ቡድን እንደሚደግፉ መግለጻቸውን ተከትሎ በክልሉ የተለያዩ ከተሞች የድጋፍና የተቃውሞ ሰልፎች እየተካሄዱ ነው። በመቀለ፣ አዲግራትና ውቅሮ ከተሞች የድጋፍና የተቃውሞ ሰልፎች ጎን ለጎን ከተካሄዱባቸው ከተሞች መካከል ናቸው። በሽረንዳ ስላሴ፣ አድዋ፣ እንትጮ፣ አብዮ አዲና ሌሎች ከተሞች በተደረጉ ሰልፎች ወታደራዊ አመራሮችን ውሳኔ የደገፉ ሲሆን ጊዜያዊ አስተዳደሩ እንዲስተካከልም ባካሄዱት ሰልፍ ጠይቋል። በአንጻሩ በማይጨው፣ አላማጣ፣ ኮረም፣ መሆኒ፣ ጨርጨር ጨርጨርና ሌሎች ከተሞች ደግሞ ጊዜያዊ አስተዳደሩን እንደሚደግፉና ሰላም ነው ምርጫችን የሚል መፈክሮች ከተሰማባቸው ሰልፎች መካከል መካከል ናቸው። ሙልጌታ ጽብሀ ዘገባለሁ። የትግራይ ክልል ወታደራዊ አመራሮች ባለፈው ሳምንት ሐሙስ ጥር 15 ቀን 2017 ዓ ም በእነ ዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሀት ቡድን ከዚህ ቀደም ጊዜያዊ አስተዳደሩ እንዲስተካከል ያሳለፉን ውሳኔ እንደሚደግፉ በመግለጫቸው ማስታወቃቸውን ተከትሎ በክልሉ የተለያዩ ከተሞች የድጋፍና የተቃውሞ ሰልፎች ተካሄደ። በመቀለ ከተማ ለወታደራዊ አመራሮቹ ውሳኔ ለመቃወም ዛሬ ሰኞ በብዛት ወጣቶች የተሳተፉበት ሰልፍ ተካሂዷል ሰላም ነው ምርጫችን እምቢ ለጦርነት እምቢ ለወታደራዊ አገዛዝ የወታደራዊ አመራሮች ውሳኔ እንቃወማለን የሚሉና ሌሎች መፈክሮች ተሰምተዋል ከሰልፉ ተሳታፊዎች አንዱ ገብረ ህይወት ገብረ ስላሴ በጦርነት ጊዜ ተሳታፊ እንደነበር ገልጾ ያለፈው ሳምንት የወታደራዊ አመራሮቹ ውሳኔ ዳግም ወደ ጦርነት የሚያስገባ ነው ብሎ በመስጋቱ ለመቃወም እንደተሳተፈ ገልጿል ይበቀናል ከእንግዲህ በኋላ ጦርነት ይበቀናል እኛ ተስማምተን ተጋግዘን ወደ ስራ ገብተን ስራ መስራት ነው የምንፈልገው። ከአሁን በኋላ ደምተናል፣ ቆስለናል፣ ቁስላችን እንዲታከም ነው የምፈልገው። የዓለም ህዝቦች፣ የኢትዮጵያ ህዝብ ጨምሮ ሌሎችም፣ እኛ የሚያግዙ ሰዎች ከእነሱ ጋር መስራት ነው የምንፈልገው። ከእነዚህ አጥፊ የሆኑ በወጣት የማይማክል ውሳኔዎች የሚወስኑ ኃይሎች ጋር፣ እነሱ ጋር እንድንቃወም ነው የወጣ ነው። ማለት አንፈልግም፣ ጦርነት አንፈልግም። ሰላም ነው የምፈልገው። ሰራዊ ጠዋር ነበርኩኝ፣ አውቀዋለሁ። ጦርነቱ የተዋገኑም እኛ ነን። ምናቀው ጠርነቱ ምኛንም ታች ወርድ ነው፣ የታወቀ ነው። እኛንም ሰው አሁን የቆሰሉ ጓዶች አሉ፣ የተሰዉ አሉ፣ የተሰዉ እናት አባት ማገዝ ነው እንጂ ያለብን፣ የፕሪቶሪያውን ህግ ተከትለን ፕሪቶሪያውን እንዲተገበር ነው እንጂ ትግሉን እንትን ያደረግነው አሁን በእነዚህ የ80 የ60 ዓመት ሽማግሌዎች እንዲወሰንልን አንፈቅድም። ወታደር የሀገር ዘበኛ የሀገር የህዝብ ዘበኛ ነው እንጂ፣ ይበቃቸዋል። በመቀለ ከተማ የተካሄደው ሰልፍ ከከተማዋና አዋሳኝ አካባቢዎች ነዋሪዎች የተሳተፉበት ሲሆን በሮሞናት አደባባይ ተቃውሟቸው ካሰሙ በኋላ ወደ ክልሉ ርዕሰ መስተዳድር ቢሮ አቅንተዋል። ጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ወታደራዊ አመራሮቹ በአንድ የፖለቲካ ፓርቲ ውስጥ ለአንድ ቡድን ውግንና ማሳየታቸው ተቀባይነት የለውም ሲሉ ገልጸዋል። ሕዙን ናይ ጸጥት ኃይሊ ምሳና ይብዝል ጉባኤ ገይረለኹ ዝብል ጉጅለ ስልጣን ክምለ ሰለ አሁንም አሁንም የጸጥታው ኃይል ከኔ ጋር ነው በማለት ጉባኤ ያካሄደው ቡድን በኃይል በማደናገር ወደ ስልጣን ለመመለስ ጥረት እያደረገ ነው። ይህን እርስ በርሳችን እንድንጋጭና እንድንጠፋፋ የሚያደርግ እንቅስቃሴ በትግላችን እናቆመዋለን። በተጀመረው የሰላም ትግል ለእንደዚህ አይነት ቡድን አደብ ማስያዝ ያስፈልጋል። እንዲህ ከተደረገ ሙሉ አቅማችንን ተፈናቃዮችን በመመለስ ትኩረት እናደርጋለን። ፊታችን የሚቆም ኃይልም አይኖርም። አቶ ጌታቸው የመቀለ ከተማ ከንቲባና ሌሎች በሳቸው የተሾሙ አመራሮች በሦስት ቀናት ውስጥ ወደ ሥራ እንደሚገቡ ቃል ገብተዋል። በተመሳሳይ በማይጨው፣ አላማጣ፣ ኮረም፣ መኾኒ ጨርጨርና ሌሎች ከተሞች ጊዜያዊ አስተዳደሩን እንደሚደግፉና ሰላም ነው ምርጫችን የሚል መፈክሮች የተሰማባቸው ሰልፎች ተካሂደዋል። መቐለ ዓዲግራትና ውቅሮ ከተሞች የድጋፍና የተቃውሞ ሰልፎች የተስተናገደባቸው ነበሩ። በሽረንዳ ስላሴ ዓድዋ እንትጮ አብይ አድና ሌሎች ከተሞች ደግሞ የወታደራዊ አመራሮቹ ውሳኔ በመደገፍ የጊዜያዊ አስተዳደሩ አመራሮች እንዲስተካከሉ ባካሄዱት ሰልፍ ጠይቀዋል። ትላንት እሁድ ጥር 18 ቀን 2017 ዓ ም በመቀለ ከተማ በተካሄደ የድጋፍ ሰልፍ ተፈናቃዮች እንዲመለሱ፣ የትግራይ ግዛት ወደ ቅድመ ጦርነት እንዲመለስ በመግለጽ የወታደራዊ አመራሮቹ ውሳኔ እንደሚደግፉ የሰልፉ ተሳታፊዎች ገልጸዋል። ጊዜያዊ አስተዳደሩ ጉባኤ ባካሄደው ህወሓት ውሳኔ መሰረት እንዲስተካከል ጠይቀዋል። ከሰልፉ ተሳታፊዎች አንዱ ወይዘሮ ፍሮዊን ገብረ እግዚአብሔር እኛ ሰላም ፈላጊዎች እያለን እንደ ጦርነት ፈላጊዎች የሚገልጹን ስም ለማጥፋት ነው ሲሉ ተናግረዋል። ሰላም ለም መስዋዕትነት ደቅና እስከ ሰላም ፍርቃ ፍርቅ እምበር ልጆቻችን ለሰላም ብለው መስዋዕት ከፍለዋል። ሰላሙ ግን ግማሽ እንጂ ሙሉ አልሆነም። ስለዚህ ሰላሙ ሙሉ እንዲሆን ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው ይመለሱ። ሌላው ህወሀት ጦርነት ፈላጊ ነው እያሉ ስም እያጠፉ ነው። ሰላም ነው የምንፈልገው። ሰራዊታችን ያወጣውን መግለጫም እንደግፋለን። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን ተመርጠው በመቀለ ከተማ ምክር ቤት በኩል የከተማዋ ከንቲባ ሆነው የተሸሙት ዶክተር ረዳይ በርኸ በሰልፉ ባስተላለፉት መልእክት ጊዜያዊ አስተዳደሩ ሳይስተካከል የትግራይ ጥቅም አይከበርም በማለት ገልጸዋል። እቲውላድካ ጣፍ ህዝባዊ መፈተካን ዝኾነ ህዝባዊ ሰራዊትካ ውን ከአብራክህ የወጣው የህዝባዊ መመከት እንቅስቃሴ ጫፍ የሆነው ሰራዊትህ ከብዙ ትግል በኋላ የማይደፈር ምሽግ መሆኑን አሳይቷል። የጊዜያዊ አስተዳደሩ ቁልፍ ስልጣን የተቆጣጠረው የክህደትና የብተና ምንጭ ቡድን ከስልጣን ማውረድ ይገባል። ጊዜያዊ አስተዳደሩ ሳይስተካከልና ሳይጠናከር የትግራይ ህዝብ ህልውናና ደህንነት እንደማይታሰብ ሰራዊቱ በውሳኔው አሳይቷል። የክልሉ ጊዜያዊ አስተዳደር ካቢኔ የክልሉ ከፍተኛ ወታደራዊ አመራሮች ውሳኔያቸው በአስቸኳይ እንዲታረምና ወደ ታችኛው መዋቅር መውረድ የለበትም በማለት አስታውቋል። የጊዜው አስተዳደሩ ካቢኔ አስቸኳይ ስብሰባ እካሄጃለሁ ብሎ ቅዳሜ ጥር 17 ቀን 2017 ዓ ም ባወጣው መግለጫ ይህ የከፍተኛ ወታደራዊ አመራሮች ውሳኔ ለአንድ ቡድን የወገነ፣ መንግስት የሚያፈርስ፣ ሰራዊት የሚበትንና የፕሪቶሪያው ስምምነት የሚሽር መሰረታዊ ስህተት ያለበት ነው ብሎታል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም የተከታተላችሁት የምሽቱን አብይ ዘገባ ነበረ። የትንታኔ መጽሔት ይቀጥላል። የተማሪዎች እጦት የምልክት ቋንቋ ስልጠናን ስጋት ላይ ጥሏል። በአዲስ አበባ ዩኒቨርሲቲ የሚሰጠው የምልክት ቋንቋ ትምህርት ከቅርብ ዓመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፍጠሩን ዩኒቨርሲቲው አስታወቀ። የአሜሪካ ድምፅ ያነጋገራቸው ባለሙያዎች በበኩላቸው ችግሩ በምልክት ቋንቋ እድገት ላይ ተግዳሮትን ይፈጥራል፣ መስማት የተሳናቸው ዜጎችም አገልግሎት እንዳያገኙ ያደርጋል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት የተለያዩ ችግሮች እንደሚገጥሟቸው ገልጾ ችግሩን ለመቅረፍ የሚያስችል ስትራቴጂ እየተዘጋጀ መሆኑን አመላክቷል። ገብረ ሚካኤል ገብረ መድኅን ዘገባለሁ። ባለፈው ሳምንት ጥር 6 2017 ዓ ም በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከእነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሚኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ 10 ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየው ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል። የምልክት ቋንቋ ላለፈው አራት ወስት ዓመት ተማሪ እየተቀበለ ያለለ የምልክት ቋንቋ ብቻም ሳይሆን ሊንጉስቲክስም የሚማሩ ተማሪዎች የሉ። ስለዚህ ይሄ በጣም ስጋት ነው። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል። በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ችግራቸውን የሚገልጹበት ለችግራቸውን መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል። ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ተኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደ ስላሴ የተባለች ባለሙያም በዚህ ሐሳብ ትስማማለች። የዛሬ ስምንት ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል በአስተርጓሚነት ሥራ መጀመሯን ለአሜሪካ ድምፅ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት በአስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግሥትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች። አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት መሥሪያ ቤቶች አስተርጓሚ እንዲቀጥሩ አላየሁም። የዚህን ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም፣ ማለት ምንም መረጃ አያገኙም ወይም አገልግሎት አያገኙም። የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የሥራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ስራ እንደማያገኙ ተናግራለች። እኔ ስምንት አመት በሰራሁበት ጊዜ ስራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽህፈትና ሂሳብ ላይ ነው በዛ የተነሳ የደረጃ እድገት አይኖረኝም እንደ መምህራን። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት ነው የገባው። አሁን ከኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት። አብዛኛው ወደዚያ አይገባም። በአስራ አምስተኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከሦስት ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል። አብዛኞቻችን የምልክት ቋንቋ እንኳ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያገጠማቸው ተግዳሮቶች አሉ። እነኝንህን ለመቅረፍ በደንብ መስራት ያስፈልጋል። አሁን በባህልና ስፖርት ሚኒስቴር የኢትዮጵያ የምልክት ቋንቋ ስትራቴጂ እየነደፈ ነው። የምልክት ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጪ ከአክሰስ ኤዱኬሽን ጋር ተያይዘው የሚያጋጥሙ ተግዳሮቶች አሏቸው ትምህርት ቤቶች ለመስማት የተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት ለተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስሊ ሊመስራት ያስፈልጋል። የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል። ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ። እንግሊዝኛ የሚገቡ ተማሪዎች ላለፈው ሶስት አራት ዓመት የለም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግረኛ ላለፈው አምስት ዓመት ተማሪ አልተቀበለም። ይህን ተማሪን ደግሞ ማስገደል አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎችን ሰፖርት እያደረግ ወደዛ ንመጠን ሴንትፋይዝ እያደረግ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱን ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲስፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል። ፕሮፌሰር ብርሃኑም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል። ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫሊዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫሊዩስ ኖርምስ ቪዝብል እንዳይሆን የሚያደርግ እና ከማንነት ጋር የተያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይም በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል። የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አስከትለን የምናልፈው ወደ ኤርትራ ነው። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስድስተኛ ፓትሪያርኳን ሾማለች። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትላንት እሁድ ጥር 18 ቀን 2017 ዓ ም ብፁዕ ቅዱስ አቡነ ባስሎስን ስድስተኛ ፓትሪያርክ አድርጋ ሾመች። ብርሃነ በረሀ ዘገባለሁ። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብፁዕ ወቅዱስ አቡነ ባሲሎስ በርእሰ አድባራት ቅድስተ ማርያም ቤተ ክርስቲያን አስመራ በተደረገው የሲመተ ወተቀብኦ ስነ ስርዓት በብፁዓን ጳጳሳት ኤርትራና ከግብፅ ሩሲያ፣ ሶሪያ፣ አርሜንያ፣ ህንድና ግሪክ በመጡ ጳጳሳት ጸሎት ከተደረገላቸው በኋላ ስድስተኛው የኤርትራ ርእሰ ሊቃነ ጳጳሳት ፓትርያርክ ሆነው እንዲያገለግሉ ተቀብተው ተሾመዋል። በሲመተው ወተቀብኦ ሥነ ሥርዓቱ ስድስተኛው ፓትርያርክ ሆነው የተሾሙት ብፁዕ ወቅዱስ አቡነ ባሲሎስ የቤተ ክርስቲያኒቷን ሕግና ደንብ ጠብቀው ሕዝቡንና ቤተ ክርስቲያኒቷን በቅንነት ለማገልገል ቃለ መሐላ ፈጽመዋል። በሲመተ ወጸሎተ ተቀብኦ መርሃ ግብሩ የዓለም አብያተ ክርስቲያናት ማህበር ዋና ጸሐፊ፣ የአፍሪካ አብያተ ክርስቲያናት ማህበር ፕሬዝዳንት፣ የግብፅ፣ ሩሲያ፣ ህንድ፣ ሶሪያ አርመኒያና ግሪክ ተወካዮች የእንኳን ደስ ያሉት መልእክት በማስተላለፍ የተለያዩ ገጸ በረከቶችን ለስድስተኛው ፓትርያርኩ አበርክተውላቸዋል። የሲመተ ተቀብኦ ስነ ስርዓቱ ከተጠናቀቀ በኋላ ፓትርያርኩ በሞተር ሳይክልና መኪኖች ታጅበው ወደ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጽፈት ቤት ተሸኝተዋል። በመንበረ ፓትሪያርኩ ጽፈት ቤትም ለስድስተኛው ፓትሪያርኩ ክብር ሊቃነጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ ዲፕሎማቶች ዲፕሎማቶችና ሌሎች ታዳሚዎች የተገኙበት የምሳ ግብዣ ተደርጓል። በሲመተ ወተቀብኦ ስነ ስርዓቱ ፕሬዚዳንት ኢሳያስ አፈወርቂ፣ የመንግስት ከፍተኛ ባለስልጣኖች፣ የሃይማኖት መሪዎች፣ በዓለም አብያተ ክርስቲያናት ማህበር ዋና ጸሐፊ የተመራ ሦስት አባላት ያለው የልዑካን ቡድን፣ የአፍሪቃ አብያተ ክርስቲያናት ማህበር ፕሬዚዳንት፣ የአፍሪቃ ቀን ተፋሰስ አገራት ማህበር ዋና ጸሐፊ ከኢትዮጵያ፣ ግብጽ፣ ሩሲያ፣ ህንድ፣ ሶሪያ፣ አርሜንያና ግሪክ የመጡ ተወካዮች፣ ዲፕሎማቶች፣ ካህናት፣ ዲያቆናትና የመንፈሳዊ ኮሌጅ የገዳማትና አድባራት ተወካዮች፣ የአገር ውስጥና የውጭ አገር የሥራ አመራሮችና ሊቃውንት፣ እንዲሁም የአገር ሽማግሌዎች ተገኝተዋል። የፓትርያርኩ ጽፈት ቤት ዋና አስተዳዳሪ ሆነው ሲያገለግሉ እንደነበሩ የተገለጹት ብፁ አቡነ ባሲሎስ በቅዱስ ሲኖዶስና ቅድስት ቤተ ክርስቲያን ህገ ደንብና ልማድ መሠረት ህዳር 30 2017 በመንበረ ፓትርያርክ ጽፈት ቤቱ አዳራሽ በተካሄደውና 85 የሚመለከታቸው የቅዱስ ሲኖዶስ አካላት እንዲሁም ከግብፅ ሲኖዶስ ኦርቶዶክሳዊት ቤተ ክርስቲያን ተወክለው የመጡ አምስት አባላትን ጨምሮ በአካል የተገኙበትና ዘጠኝ መራጮች ከውጭ ሀገር በቪርችዋል የተሳተፉበት የድምፅ አሰጣት ስርዓት ለእጩነት ከቀረቡት ሶስት ሊቃነ ጳጳሳት ባገኙት አብላጫ ድምፅ መመረጣቸውን የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጽሕፈት ቤት አስታውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አምስተኛው ፓትርያርክ እንደ አውሮጳውያኑ አቆጣጠር ታኅሣሥ 8 2023 በሞት ከተለዩ በኋላ ቤተ ክርስቲያኒቷ ለአንድ ዓመት በአቃቤ ወንበር ስትመራ ከቆየች በኋላ ነው ጥር 26 2025 ስድስተኛውን ፓትርያርኳን በመቀባት የሾመችው። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ። ስድስት ሚሊየን አይሁዶች የተጨፈጨፉበት ሰማንያኛ ዓመት የሆሎካስት መታሰቢያ ስነ ስርዓት በአዲስ አበባ ተካሄደ። ከናዚ ጀርመን ማጎሪያ ካምፖች አንዱና ትልቁ የሆነው ኦሽዊትስ ነጻ በወጣበት በዛሬው ቀን ታስቦ የሚውለው ዓለም አቀፉ የሆሎካስት መታሰቢያ ስነ ስርዓት ዛሬ በአዲስ አበባ ተከናውኗል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ለአሜሪካ ድምጽ በሰጡት አስተያየት የሆሎካስት ሰለባዎች መታሰቢያ ስነ ስርዓት የዘር ጥላቻን ተመለከ እንቅስቃሴ ጊዜ ሊሰጠው እንደማይገባ አለምን የሚያስተምር ነው ብለዋል። ሆኖም የአውሮፓ እየታየ ያለ ነው ያሉት ጸረ ሴማዊ እንቅስቃሴ አለም ካለፈው የጨለማ ታሪክ እንዳልተማረ የሚያሳይ ነው ሲሉም ኮንነዋል። ምክትል አምባሳደሩ ቶመር ባርላቪ ደግሞ የብዙ አይሁዶችን ቤት ያንኳኳውን የሆሎካስት ግፍ ከእርሳቸው ጋር ያገናኘዋል ያሉትን ታሪካቸውን አስረድተዋል። ኬኔዲ አባተ ዘገባለሁ። በኢትዮጵያ የእስራኤል ኤምባሲ ከተባበሩት መንግሥታትና የጀርመን ኤምባሲ ጋር በመተባበር ያዘጋጀው ዓለም አቀፉ የሆሎካስት መታሰቢያ ሥነ ሥርዓት ዛሬ ጥር 19 ቀን በአዲስ አበባ ከተማ በሚገኘው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ውስጥ ተካሂዷል። በሁለተኛው የዓለም ጦርነት ወቅት የናዚ ጀርመን ሰለባ የሆኑ ስድስት ሚሊዮን አይሁዶችንና ና ሌሎችንም ህዳጣን ሰለባዎች ለማሰብ ከተከናወኑ ስነስርዓቶች በተጨማሪ የፎቶግራፍ አውደ ርዕይም የዝግጅቱ አካል ነበር። በአውደ ርዕዩ ለእይታ የበቃው በአጠቃላይ ከተጨፈጨፉ ስድስት ሚሊዮን አይሁዶች መካከል አንድ ሚሊዮኑ የተገደሉበት ኦሽዊትስ በመባል የሚታወቀው ካምፕ ውስጥ የተነሱ ፎቶግራፎች ስብስብ ስብሰባ ነው። ስፍራውን መጎብኘታቸውን የሚገልጹት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ በኦሽዊትስ ለተፈጸመው አሰቃቂ ድርጊት ያስረዳሉ። እኔ በ2017 እንደ ፈረንጆች አቆጣጠር የእስራኤል ፓርላሜንት አባል በነበርኩበት ጊዜ ዴሌጌሽን ልኡካን ይዤ ወደዚያ ሂጄ ነበር እና ይህን አውሽዊትስ አይቸዋለሁ። ይሄ ቦታ እጅግ በጣም ስትገቡበት የሚያሰቅቅ እጅግ በጣም ሰቆቃ ያለው ሁኔታ ነው። ምክንያቱም እዚያ ላይ የምታዩት የሕፃናት፣ የእናቶች፣ የአባቶች ጸጉር፣ የጫማቸው፣ ቁሳቁሳቸው ሁሉ እነሱ ሲቃጠሉ ያስቀሩት ነው። እዚያ ላይ ነበር በጋዝ ያቃጠሏቸው። እዚህ ከአውሽቪጽ ብቻ አንድ ሚሊዮን ጁውስ አይሁዳውያን ተቃጥለዋል ከነነፍሳቸው። ስድስት ሚሊዮን አይሁዳውያን የዘር ጭፍጨፋ ሰለባ የሆኑበት ሆሎካስት የእያንዳንዱን አይሁዳዊ ሊባል በሚችል ደረጃ በሩን ያንኳኳ የታሪክ ጠባሳ ነው የሚሉት፣ በኢትዮጵያ የእስራኤል ኤምባሲ ምክትል አምባሳደር ቶመር ባርላቪ ደግሞ ከእርሳቸው ጋራ የሚያገናኘውን ታሪክ ያብራራሉ። የባለቤቴ ሴት ቅድማያት ከባለቤታቸው ጋር ወደ ኦሽዊቲት ሲወሰዱ ልጆቻቸው ኔዘርላንድስ ውስጥ አይሁዳዊ ባልሆኑ የደች ሰዎች ተደብቀው ነበር። ቅድማያቷ ካምፕ ውስጥ በባርነት አገልግሎት ሲተርፉ፣ ባለቤታቸው ግን ተቃጥለው ተገድለዋል። ኋላ ላይ የተባበሩት ኃይሎች ሲመጡባቸው ናዚዎች የተረፉት ሰዎች ከካምፕ አስወጥተው አሳልፈው ዴዝ ማርች ወይም የሞት ጉዞ ወደሚባለው በሺዎችና በመቶዎች ኪሎ ሜትሮች ሲያስጉዟቸው የባለቤቴ ቅድማያት በአስር ሺዎች ከሚቆጠሩ ሰዎች ሰልፍ ውስጥ ቀስ በቀስ ወደኋላ እያሉ በስተመጨረሻ ማምለጥ ችለዋል። ከዛ ካምፕ ውስጥ በነበሩ ጊዜ ከዚህ ከተረፍኩ ራሴንና ሌሎች ዘመዶቼን ይዤ ወደ አገሬ እስራኤል እመለሳለሁ ብላ ለራሷ ቃል ገብታ ነበር። ይህንንም አደረገች። ዛሬ የእርሷ ትውልድ ውጤት የሆነች የምወዳትን ሚስት አግብቼ ልጆች ወልጃለሁ አይሁዶች አስከፊ ጊዜ አሳልፈን ነው ዛሬ የደረስነው ለነገም ተስፋ አለን ይህ በጭቆና ውስጥ ላሉ ሁሉ ተስፋ የሚሰጥና መነሳሳትን ሊፈጥር የሚችል ነው በአውሮፓ ይኖሩ የነበሩ አይሁዶች ለሚያነሷቸው የተለያዩ የመብት ጥያቄዎች የመጨረሻ መፍትሄ ተደርጎ በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን ለተወሰደው የአይሁድን ዘር የማጽዳት እርምጃ ከተዘጋጁ ከአርባ በላይ የማጎሪያና በጅምላ ማጥፊያ ካምፖች ውስጥ ትልቁና ብዙዎች በአሰቃቂ ሁኔታ የተገደሉበት ነው ኦሽዊትስ በመባል የሚታወቀው ካምፕ። በናዚ ጀርመን ቁጥጥር ስር በነበረው የፖላንድ ግዛት ውስጥ በተገነባው በዚህ ካምፕ ውስጥ በአራት ዓመት ተኩል ጊዜ ውስጥ ከ11 ሚሊዮን በላይ ሕዝብ ሲገደል ከዚህም አንድ ሚሊዮኑ አይሁዳውያን እንደሆኑ የታሪክ መዛግብት ያስረዳሉ። ይህ የሰው ልጅ ስብዕና የተገፈፈበት በመባል የሚታወቀው ግዙፉ የማጎሪያና በጅምላ ማጥፊያ ካምፕ ኦሽዊትስ ከናዚዎች እጅ ነፃ የወጣው በሁለተኛው የዓለም ጦርነት ማብቂያ አካባቢ ከ80 ዓመታት በፊት ልክ በዛሬው ቀን ጥር 19 ቀን 37 ዓ ም ነበር። ይህን ቀን መነሻ በማድረግ 6 ሚሊዮን አይሁዳውያንን ጨምሮ በሌሎችም ህዳጣን ላይ በወቅቱ የተፈጸመውን የዘር ጭፍጨፋ ሆሎካስት በዓለም አቀፍ ደረጃ እንዲታሰብ የተባበሩት መንግስታት በህዳር 1998 ባሳለፈው ውሳኔ መሰረት በመላው ዓለም ይታሰባል። የሆሎካስት መታሰቢያ በዓለም አቀፍ ደረጃ መካሄዱ መሰል ተግባራት እንዳይፈጸሙ ዓለምን የሚያነቃ ነው ይላሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የምንማረው በዚህ ሁኔታ ላይ ምንድን ነው ጥላቻን አነጋገርና ዘርን የተመለከተ የሚደረግ ነገር ሁሉ ጊዜ መሰጠት እንደሌለበት፣ ቶሎ መቀጨት እንዳለበት። ሁለተኛው ነገር ደግሞ የእኔ አይደለም ብሎ ቸል ብሎ መቀመጥ እንደሌለበትና እና የሰው ልጅ የሌላውንም የሰው ልጅ ለማዳን ቶሎ እርምጃ መውሰድ እንዳለበት ይሄን ያስተምራል። በአዲስ አበባው የሆሎካስት መታሰቢያ ዝግጅት ላይ የኢትዮጵያ መንግስት ተወካይ የተለያዩ ሀገራት አምባሳደሮችና፣ የዲፕሎማሲ ማህበረሰብ አባላት እንዲሁም የሃይማኖት አባቶች ተገኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የትራምፕ አስተዳደር ትኩረቱን የሀገር ደህንነት ስጋት በሆኑ ህገ ወጥ ስደተኞች ላይ አድርጓል። በፕሬዝዳንት ዶናልድ ትራምፕ የድንበር ተቆጣጣሪ ኃላፊ ሆነው የተሾሙትና በእንግሊዝኛው ቦርደር ዛር ተብሎ የሚጠሩት ቶም ሆማን ትላንት እሁድ ባደረጉት ንግግር አስተዳደሩ በአሁኑ ሰዓት ቅድሚያ የሚሰጠው ሰነድ አልባ የሆኑና በሀገሪቱ ደህንነት ላይ ስጋት ይፈጥራሉ የተባሉ ህጋዊ ያልሆኑ ስደተኞችን ማስወጣት ላይ መሆኑን አመላክቷል። ይሁን እንጂ በአጠቃላይ ማንኛውም ህገ ወጥ ስደተኛን ሀገሪቱ እንደማትታገስም አጽንኦት ሰጥተው ነው የተናገሩት። የቬሮኒካ ባልድራስ ኢግሌሲያስ ዘገባ እንደሚከተሉ ተጠናቅሯል። የትራምፕ አስተዳደር በህገ ወጥ መንገድ አሜሪካ የገቡና የወንጀል ሪከርድ ያለባቸውን በመቶዎች የሚቆጠሩ ስደተኞችን ማባረር ከባለፈው ሳምንት አንስቶ ጀምሯል። ይሁን እንጂ የድንበሩ ዛር ቶም ሆመን ወንጀል የሌለባቸውን ሰነድ አልባ ስደተኞች የማባረሩ እቅድ አሁንም አልተተወም በማለት ትላንት እሁድ በኤቢሲ የዜና ጣቢያ ላይ ዚስ ዊክ ከተሰኘው መሰናዶ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። በአሁኑ ወቅት የህዝብ ደህንነት ስጋቶችና የብሔራዊ ደህንነት ስጋቶች አጋጥሞናል። ያ ቁጥሩ ትንሽ ነው። ስለዚህ ፕሬዚደንት ትራምፕ ቃል በገቡት መሠረት ነገሮችን በቅደም ተከተል እንፈጽማለን። ነገር ግን ያ ጉዳይ ሲከፈት በአገር አቀፍ ደረጃ ብዙ ሥርዓት ይኖራል። ባለፈው ሳምንት ማክሰኞ ዕለት እንደ ቤተ ክርስቲያን ትምህርት ቤቶችና ሆስፒታሎች ባሉ ስፍራዎች ውስጥ የኢሚግሬሽን እና የጉምሩክ ስራ አስፈጻሚ እንዲሁም የጉምሩክና የድንበር ጥበቃ ወኪሎች ገብተው ስራቸውን እንዲሰሩ ቀድሞ የነበሩ እገዳዎች ተነስተዋል። ሆማን እንደዚህ አይነት እስራት እንደየጉዳዩ እየታየ የሚከወን መሆኑንም ተናግረዋል። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ ስራ አስፈጻሚ ኃላፊዎች የብሔራዊ የደህንነት ስጋት አሊያም የማህበረሰብ ደህንነት ስጋት ነው በሚሉት ላይ የመወሰን ስልጣን አላቸው። ስለዚህ እስር የመፈጸሙ አማራጭ አላቸው። የትራምፕ አስተዳደር የስደተኞች አያያዝና ማስጠንቀቂያዎች በዴሞክራቲክ ሴናተር ኤሊሳ ስሎትኪን ትችት ቀርቦባቸዋል። ሰዎች ወደ ድንበር አልፈው እንዳይገቡ ለመከልከል የበለጠ መልእክት ነው ብዬ አስባለሁ። በዘመቻና በአስተዳደር መካከል ገና ያልገቡት የዚህ ሽግግር አካል ነው። የዩናይትድ ስቴትስ ጦር የድንበር ጥበቃን የማገዝ ኃላፊነት በፕሬዝዳንት ዶናልድ ትራምፕ ተሰጥቶታል። በዚህ የተነሳም የዩናይትድ ስቴትስ ወታደራዊ አውሮፕላኖች ስደተኞችን ወደ መጡበት ለመመለስ ጥቅም ላይ ውለዋል። ይሁን እንጂ በዚህ ጉዳይ ላይ የወታደሩ ሚና ከህገ መንግስቱ ጋር የተጣጣመ መሆን አለበት ሲሉ ሴናተር ስሎኪን ጠቁመዋል። በህገ መንግስታችን መሰረት የድንበር ቦታዎችን በሎጂስቲክ ተሽከርካሪዎችን በመንዳት ተቋማትን በማደራጀት በማዋቀር መደገፍ ትችላላችሁ፣ ነገር ግን ወደ ህግ አስከባሪነት መስመሩን ስትሻገሩ በጣም የተለየ ነው። ወደ 1500 የሚጠጉ በስራ ገበታ ላይ ያሉ ወታደራዊ ሰራዊቶች ከባለፈው ሳምንት አንስቶ ሜክሲኮ ድንበር ላይ መድረስ የጀመሩ ሲሆን አህዙ በሚቀጥሉት ቀናት ሊጨምር ይችላል። ሆማን ትላንት እሁድ ዕለት ወታደሮቹ በስፍራው መገኘታቸው ድንበራችን እንደተዘጋ ለዓለም የሚያሳይ ጠንካራ ምልክት ነው በማለት ተናግረዋል። በቬሮኒካ ባልደራስ ኤግሊሲያስ ለተቀናበረው ዘገባ አይደን ገረመው ከዋሽንግተን ዲሲ። በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ውስጥ የሚተላለፍላችሁ የሰኞ ምሽት ጥር 19 2017 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ወደ ሁለተኛው መሰናዶ ክፍል እናልፋለን። ሁለተኛው ክፍል የመጀመሪያው ዝግጅታችን ሐኪመውን ይጠይቁ ነው። ከጆሮ ውስጥ የሚሰማ አዋኪ ድምጽ ምንነትና ሕክምናውን ይቃኛል። ጆሮዬ ላይ ጭር ጭው የሚል ኃይለኛና አዋኪ ድምጽ፣ ለየት ያለ ድምጽ ይሰማኛል ሲሉ አንዳንድ ሰዎች በተለያዩ ጊዜ የሚገልጹት ችግር ነው። ይሁን እንጂ የተለያዩ ሰዎች የሚሰማቸው ድምጽ የተለያየ ሊሆን እንደሚችልም ባለሙያዎች ይናገራሉ። በእንግሊዘኛ የሕክምናው አጠራር ቲኒተስ በመባል የሚታወቀው ይህ ሁኔታ የሚከሰታቸው ድምጾች እጅግ ብርቱ ወይም ደግሞ ቀላል ሊሆኑ እንደሚችል ያስረዱት ለሙያዊ ማብራሪያ የጋበዝናቸው የአንገት በላይ ልዩ ሐኪምና የሕክምና መምህሩ ዶክተር በላቸው ተሰማ ናቸው። የሚያቃጭል ወይም ደግሞ ጥዝ የሚል እንደ ንፋስ ያለ አልያም ለየት ያለ ድምፅም ሊሰማም ይችላል ይላሉ። ከቁጥሩ ከ15 እስከ 20 በመቶ የሚሆነውን ሰው የሚያጠቃ እና በጣምም የተለመደ ነው ይላሉ። ሙሉ ቅንብሩ በመቀጠል ይቀርባል። ያነጋገራቸው አሉላ ከበደ ነው። ጤና ስጥልኝ ዶክተር በላቸው ተሰማ፣ በቅድሚያ ለጊዜው አመሰግናለሁ። ሰላም አሉላ፣ እንደምንድና። እንኳን በሰላም ተገናኘን። ሰዎች ጆሯቸው ላይ የሚሰማቸው ጭው የሚል በጣም ኃይለኛ የሚረብሽ ድምፅ ይሰማኛል የሚሉትን ሁኔታ ነው የሚመለከተው። ይህ የሕመም ሁኔታ በምንድን ነው የሚፈጠረው? ድምፁስ ከየት ነው የሚመጣው? አሉላ ሱ ጥሩ ጥያቄ ነው። በብዙ ሰዎች ላይ የሚከሰት ችግር ነው። ያው ድምፁ ጆሯቸው ውስጥ ሰዎች ቢሰሙትም፣ ችግሩ ያለው አንጎላችን ውስጥ ነው። እና ይሄ በጆሮ ውስጥ ያለው ድምፅ ወይም ትንትስ በእንግሊዝኛ የሚባለው በሁለት ሊከፈል ይችላል። አንደኛው እንደ ትርታ አይነት ያለው ድምፅ ሲሆን፣ ሌላኛው ደግሞ ወይ እንደ ፊሽካ ወይም አንዳንድ ጊዜ እንደ ንፋስ ሆኖ የሚጮህ አንዳንዴ በአንድ በኩል ወይ በቀኝ ወይ በግራ ሌላ ጊዜ ደግሞ በሁለቱም ቦታ ሊሆን የሚችል አይነት ነው። መንስኤዎቹ ይታወቃሉ። እንግዲህ አንጎል ውስጥ ከሆነ መነሻው ድምፁ የሚሰማው ምንም እንኳን ለሚሰማው ሰው በጆሮ ስለሆነ የሚሰማው ጆሮ ላይ ያለ ቢመስለውም ምንድን ነው ያን ድምፅ አንጎል ውስጥ እንዲፈጠር እና ያም ሰው ጆሮ ላይ እየተሰማው እንዲረብሸው የሚያደርገው የጆሮ መጮህ በሽታ አንደኛ መንስኤው እና መኖር የሚያስፈልገው የ የመስማት ችግር መኖር አለበት። መጀመሪያ ላይ ይሄ እንዲፈጠር እ ሶ ማለትም ዋናው ችግሩ ጆሮ ውስጥ ቢሆንም ድምፁ የሚከሰተው አእምሮ ውስጥ ነው። ስለዚህ ብዙ ሰዎች በድምፅ ምክንያት በጣም ብዙ ኃይለኛ ድምፅ አካባቢ ያሉ ወይ የሙዚቃም ሊሆን ይችላል ወይ እንደዚህ አይነት ነገሮች ጆሮ በሽታ የሚያመጡ ማለት የማዳመጥ በሽታ ወይም ከእድሜ በኋላ የሚመጣ። አንዳንድ ሰዎች ደግሞ ጆሯቸው በመደፈን በቆሻሻም ሊሆን ይችላል ወይም በልምድ ኩክኔ የሚባለው ጆሮ የሚደፍነው ኤር ዋክስ በእንግሊዝኛ የሚባለው ሌሎች ደግሞ የመሀል ጆሮ ውስጥ ያሉ ኢንፌክሽኖች፣ ጆሮ ውሃ በሚይዝበት ጊዜ፣ አንዳንድ ሰዎች መድኃኒቶች አሉ፣ ጆሮውን ህመም ሊያመጡ የሚችሉ ለልብ ወይም ለሌላ አይነት በሽታዎች የሚሰጡ መድኃኒቶች እና ዝርዝር ያለ ነው ችግሩ። ነገር ግን መንስኤው ዋናው የሰው የመስማት ችሎታቸው በሚቀንስ ጊዜ አእምሯችን ጆሮ መስማት አቃተው ብሎ ነው ያጩኸቱ የሚመጣው። ግሩም ቀጥታ ከመስማት አቅም ጋር ከመስማት ችሎታ ጋር የሚያያዝ ችግር ከሆነ ወይም ደግሞ ይሄ ህመም ከተከሰተ በኋላ ሰዎች የመስማት አቅማቸው የሚያንስ የሚቀንስ ወይም የሚጠፋ ከሆነ ይሄ በሽታ ምንድን ነው? በተፈጥሮ የሚያስከትለው ከድምፅ መረበሽ ባሻገር በቀጥታ በዛ ሰው የጤና ሁኔታ ላይ ምንድን ነው የሚከተለው ነገር? በብዙ ጊዜ ሰዎች የሚሉት ማታለተኛ ስል ሁሉን ነገር ጸጥታ ሲኖር ይሄ ጩኸት ያስቸግረኛል ብለው ነው እና በዛ ጊዜ እነዚህ ዋይት ኖይዝ ባክግራውንድ ኖይዝ የሚባሉት አንዳንድ ሰዎች ሬዲዮ ያበራሉ፣ በልምድ ሌላ ሰዎች ትንሽ ቲቪ ያበራሉ፣ አንዳንድ ሰዎች ደግሞ ፋኑን የሚውለበለበው ለብርድ የሚሆን ነገር፣ እነዚህ ነገሮች በሚኖሩበት ጊዜ ይሄ ትንትስ ወይም ጆሮ ውስጥ ያለው ጩኸትን ሊቀንስ ይችላል። ዋናው አድማጮቻችን እና ተመልካቾቻችን እንዲያውቁ የምፈልገው ሰው ይሄ ችግር ኖሮት ጭንቀት ከበዛበት ወይ ሌላ ሕመም ካለበት ወይ ሌላ አይነት ሀሳብ ካለው ጩኸቱ በጣም ይጎላል። ምክንያቱም አንጎላችን ውስጥ ያለው ይሄንን ጩኸት የሚቀንሱት ነገሮች ለሌላ አይነት ስራ ስለታዘዙ ይሄ ጩኸት እሱን የሚከላከለው ወይ ዝም የአንጎል ውስጥ የሚሰራው አካል በደንብ አይሰራ፣ በዛ ምክንያት ጩኸቱ ይጮኻል። አድማጮቻችን ማስረዳት የምፈልገው ይሄ ትንትስ ሰው በሚያስቸግርበት ጊዜ አንደኛ ያው ሐኪማቸውን ሄደው ቢያዩ፣ ሌላ ሌላ አይነት ችግሮች እንዳለው፣ ሁለተኛ የጆሮቸውን መስማት ማነስ ችግር እንዳለውና እንደሌለው በኦዲዮግራም ወይም መስማት መቻላቸውን ቼክ ማድረግ ያስፈልጋል። ሶስተኛ ድን ይሄ የሰውነታችንን ጤና መቃወስ ማሳያ መንገድ ሊሆን ይችላል ማለት ነው። እና ቴኔተስ በሚጨምርበት ጊዜ የአእምሮ የእንቅልፍ ሌላም የህመም በሽታዎች በሚጠኑበት ጊዜ ሰው ወይ ጭንቀት በሚኖርበት ጊዜ ቴኔተስ ሊጨምር ይችላል። ሌላ ጊዜ ያለው ቴኔተስ ወደኋላ ተሸፍኖ ያለው ወደፊት ሊመጣ ይችላል፣ ይጎላል። የዛን ጊዜ ይጎላል። ሌላ ሰዎች እንዲገባው እንዲገባቸው አርጌ ለሰዎች ማስረዳበት መጋረጃ አለ። ይሄ መጋረጃ አንጎላችን ብዙ ጊዜ ይሄ ትንተስ የሚባለውን ነገር ከመጋረጃው ጀርባ አድርጎ ይዘዋል እና ድንገተኛ ችግሮች ሲመጡ፣ ጭንቀት ሲኖር፣ ሌላ በሽታ በሚኖርበት ጊዜ መጋረጃው ይከፈታል እና ትንተስ ወደ ውጭ ይወጣል እና በዛ ጊዜ ነው ሰዎች ባለፉት ሳምንት አልነበረኝም ግን አሁን ቲኒቶሱ ጆሮ ይጮኋል፣ በጣም ይጮኋል፣ ያስቸግረኛል ይላሉ። እና ቲኒቶሱ እራሱ አስጨናቂ ሆኖ ቢገኝም ዋናው መንስኤ ያቺ መጋረጃ ስለተከፈተች ነው። ግሩም፣ እንግዲህ መፍትሄ መፈለጉ ላይ ያሉትን ሁኔታዎች ጀመር ያደረጉትም አለ እንዲህ የሚረብሽ አላስተኛ በአዘቦትም የሚያደርጋቸውን ነገሮች መስራት ማያስችለው ሁኔታ የሚፈጥር ጩኸት ነገር ጆሮ ውስጥ የሚሰማው ከሆነ ምን አይነት ሕክምና አማራጮች አሉት? በግሉ ውስጥ ምን ሊያደርግ ይችላል? አንድ ሰው በግሉ በራሱ የሚያደርጋቸው መፍትሄዎች ካሉ ቅርታ አይነት ግንተሳለ ሁለተኛው ደግሞ ሃይ ፔጅድ ወይም እንደ ፉጨት ወይም እንደ ንፋስ አይነት ትንተቶች አሉ። እና በእያንዳንዱ እንያቸው የትርታው አይነት ትንተት ካለ እሱ ብዙ ጊዜ በሰውነታችን ውስጥ ያሉትን ንቅናቄዎች የደም ንቅናቄ ወይም የልብ ትርታ እነሱ እነሱ ነገሮች የማዳመጥ ችሎታችን እየጎላ ነው ማለት ነው። ስለዚህ ያቺ መጋረጃ የተከፈተችበት ምክንያት ወይ ጆሮአችን አካባቢ ያለው አጥንት አስቶ ሊሆን ይችላል። ወይም በደም ቧንቧዎችን ውስጥ ያለው የደም አካሄድ እዛ አካባቢ ናሮዊንግ ኦፍ ብላድ ቨሰልስ ክሎግድ አርተሪስ ሊኖር ይችላል። ማለት እነዚህ የደም ቧንቧዎቹ አንሰው ሊሆን ይችላል። ወይም መርመር ሊኖረን ይችላል ልባችን ላይ የደም ግፊው ልዩ አይነት ችግሮች ሊኖሩ ይችላሉ እና እሱ በሚኖርበት ጊዜ ሐኪማቸውን ማየት አለባቸው። አንድ ከዛ ደግሞ ሁለተኛውን ትንተ ስንየው ይሄ ጨዋሂ ድምፅ ጆሮችን ውስጥ ያለው በተለይ በአንድ ጆሮ ብቻ ካለ እነሱ የአንገት በላይ ሐኪም አይተን የሂሪንግ ቴስት ተደርጎ የጆሮ በሽታ እንደሌላቸው ልዩ ልዩ አይነት ጆሮ በሽታዎች አሉ እነሱ ቼክ ማደረግ አለበት በተለይም ይሄ ጩኸት ከጆሮ መድፈን የመስማት ችሎታ የመቀነስ ወይም የማዞር በሽታ ወይም ቨርትጎ የሚባለው ጋር አብሮ ከተያያዘ እነዚህ አንድ ላይ ካሉ አንዳንድ በሽታዎች አሉ እሱን የሚያመጡ። እሱን መታየት አለበት ከአንገት በላይ ስፔሻሊስት ጋር። ሌላ ደግሞ መድኃኒቶች ካሉ የእንደዚህ አይነት የሚያመጡ ከሆነ ያንን መድኃኒት ያዘዘውን ሐኪም ጋር መነጋገር ያስፈልጋል። እነዚ ሁሉ ነገሮች ተደርገው ግን ትንሽ ብቻ የመስማት ችሎታችን የቀነሰ ከሆነ በተለይ በዚህ ሀገር በውጭ ሀገር ላሉ አድማጮቻችን የሂሪንግ ኤይድ ወይም የመስማት ረዳት በጆሮ ውስጥ የሚገቡ የሚያስችሉት ሊረዱ ይችላሉ። ምክንያቱም ማለት በዛ ጊዜ አንጎላችን በጣም ብዙ ስራ አይኖረውም። ስለዚህ እሱን ማድረግ ይችላል። እነዛ ነገሮች በሙሉ ቼክ ተደርገው ግን የመስማት ችሎታችን በጣም ትንሽ ብቻ ከሆነ የቀነሰው ቅድም እንዳልኩ የጭንቀት ወይም ሌላ የሀሳብ ወይም የእንቅልፍ የመሳሰሉትን ችግር ነው ሊሆን ይችላል። ይሄ ይሆናል። ምናልባት የመጨረሻ ጥያቄ ዶክተር በላቸው በዚህ ርዕስ ላይ አንድ ህመምተኛ ይሄን አይነት ችግር ይዞ እርሶ ጋር ሲመጣ ይሄ ድምፅ ይረብሸኛል፣ ጆሮ ላይ የሚሰማ ነገር አለ እና አንዳንዴ ስራይንም ያስቸግረኛል የሚል ኃይለኛው ጩኸት ያለው ከሆነ፣ ዝግተኛው ከሆነ ደግሞ ቅድም እንዳስረዱን ድምፁ መኖሩን የሚያውቀውን ነገር ይዞ ሲመጣ ቀደም ብሎ አንዳንዶችን ጠቃቅሰዋል፣ እና ምንድን ነው የሚያደርጉት? ያ ህመምተኛ እርሶ ጋር ሲመጣ ምን አይነት ነገሮችን ያያሉ? አሁን ለሚመጣ አንድ ሰው ለታመመ ሰው የሚረዳውን ዝግጅትም እንዲያደርግ ጨምረው። ያው በመጀመሪያ ላይ ሁሉም በሽተኞች ጋር በሚመጡበት ጊዜ መጀመሪያ በዝርዝር ያላቸውን በሽታ ምን አይነት መድኃኒት እንደሚወስዱ ይሄ መቼ እንደጀመረ መቼ እንደሚያስቸግራቸው ምን ያህል ጊዜ እንደሚቆይ ይጠፋል፣ ትርታ ነው ያለው ቀጥብታ ነው ወይም፣ እነሱን በሙሉ በዝርዝር እንነጋገራለን። ከዛ የአፍንጫ፣ የጆሮ፣ የጉሮሮ፣ የአንገት እዛ አካባቢ ያሉትን በሙሉ ቼክ ይደረግ እና እንዳልኩ የልብ ትርታ ወይም የክራት ዳድሪ ብሩዊስ እንዳሉ እነሱን በስቴቶስኮፕ ይደመጣል። እነሱ በሙሉ ጤነኛማ ከሆኑ ከዛ በዛኑ ቀን ወይም በሌላ ጊዜ የሂሪንግ ቴስት ኮምፕሊት ኦዲዮሎጂክ ኤቫሉዌሽን ያስፈልጋቸዋል። እነዚህ ከተደረጉ በኋላ ሁሉንም ነገር አይተን ኢፍ ዴር ኢዝ ኤ ሲሜትሪ ኢን ሄሪንግ ማለት የግራና የቀኝ የማዳመጥ ችሎታችን ልዩነት ካላቸው እነሱ ከዛ በላይ ፈርደር ቴስቲንግ ያስፈልጋቸዋል። አንዳንድ ሰዎች ኤምአርአይ ሊያስፈልጋቸው ይችላል፣ ምክንያቱም አንጎሎስ ችግር ሊኖር ይችላል ይህን ቲንተስ የሚያመጣውን እና ዋናው ማወቅ ያለብን ዛሬ በዚህ ፕሮግራም ምንድን ነው የጆሮ ጩኸት ካለ በአንድ ጆሮ ብቻ ከሆነ አብሮ የጆሮ የመድፈን ባህሪ ካለው እነዚህ መታየት አለባቸው። የሂሪንግ ቴስት ያስፈልጋቸዋል። ከዛ በኋላ ደግሞ ስፔሻሊስት ማየት አለባቸው። ዋናው ዛሬ አንድ ሰው ይሄንን ፕሮግራም አዳምጦ በአንድ ጆሮ ብቻ ያለ የጆሮ ጩኸት ከማዳመጥ ችሎታ መቀነስ ወይም አለመቀነስም ቢሆን በአንድ ጆሮ እስካለ ድረስ የአንገት በላይ ስፔሻሊስት ማየት አለባቸው ባይነኝ ነው። ግሩም። ይሄም ፕሮግራም የሚከታተሉ አድማጮቻችን በራሳቸውም ይሁን በቤተሰቦቻቸው ገጥሟቸው የሚያውቅ ከሆነ ይሄ በሕክምናው ቋንቋ በእንግሊዝኛው ቲኒተስ የተባለ ጆሮ ላይ የሚሰማ ድምፅ የሚከስታቸውን ችግሮች መንስኤውን እና አማራጭ የሕክምናው ወይም መፍትሄዎቹን ጭምር ነው ያስረዱን። ዶክተር ብላቸው ተሰማ የአንገት በላይ ልዩ ሐኪም ለዛሬው ለዚህ ቃለ ምልልስ ለጊዜው አመሰግናለሁ። ሴሪስ ጥልኝ በሰላም ሳተላይት ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ዝግጅታችንን ነው የምሽቱ ሀኪሙን ይጠይቁ መሰናዶ ተጠናቀቀ። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ ታደርሱን ዘንድ እንጋብዛለን። የምሽቱ የመጨረሻው ዘገባችን አፍሪካ ነክ ጉዳዮች ላይ የሚያተኩር ነው። ማርኮ ሩቢዮ የውጭ ጉዳይ ሚኒስትርነት የአሜሪካ የአፍሪካ ፖሊሲ ምን ሊመስል ይችል ይሆን? ማርኮ ሩቢዮ አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሆነዋል። ሩቢዮ ቻይናን በሚመለከት ጠንካራ አቋም አላቸው። በዓለም አቀፍ ደረጃም የአሜሪካን ጥቅም በማራመድ እንደሚሰሩም ቃል ገብተዋል። ይሁን እንጂ አፍሪካን በሚመለከት የሚከተሉት ፖሊሲ እንደምን ያለ እንደሚሆን በዝርዝር አላስታወቁም። የደቡብ አፍሪካ ፕሬዚዳንት በበኩላቸው ሀገራቸው በአዲሱ የትራምፕ አስተዳደር ከዩናይትድ ስቴትስ ጋር በሚኖራት ግንኙነት እንደሚተማመኑ ተናግረዋል። ኬት ባትሌት ከጆሀንስበርግ ያስተላለፈችው ዘገባ ዝርዝር አለው። ቆንጅታየ ለሳምንታዊ አፍሪካ ነክ ጉዳዮች ፕሮግራም ታቀርበዋለች። ሰሞኑን የዓለም የኢኮኖሚ ጉባኤን ባስተናገደችው በስዊትዘርላንድ ዳቮስ የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ በሰጡት ቃል በፕሬዚደንት ዶናልድ ትራምፕ አስተዳደር ከዩናይትድ ስቴትስ ጋር የሞቀ ግንኙነት ይኖረናል ብለው እንደሚጠብቁ ተናግረዋል። ፕሬዚዳንት ትራምፕ በመደራደር ስምምነት ላይ በመድረስ የተዋጣላቸው ናቸው። እኔም እንደዚያ ነኝ። ስለዚህ አብረን ለመስራት እንችላለን። ይሁን እንጂ ይህንን የእሳቸውን አዎንታዊ አስተያየት የማይጋሩ አሉ። ተንታኞች ፕሪቶሪያ ከሩሲያ ጋር ያላት የቅርብ ግንኙነት፣ በዩክሬን ጦርነት ጉዳይ የምትከተለው ገለልተኛ አቋም፣ በጋዛ ጉዳይ በእስራኤል ላይ በዓለም አቀፍ የወንጀል ፍርድ ቤት የመሰረተችው ክስ በአዲሱ የዩናይትድ ስቴትስ አስተዳደር በመልካም የሚታይ አይሆንም። ብሩክስ ስፔክተር ጆሃንስበርግ የሚኖሩ የቀድሞ የዩናይትድ ስቴትስ ዲፕሎማት ናቸው። ደቡብ አፍሪካ ከሩሲያ፣ ከቻይና፣ ከኢራን እንዲሁም ከዓለም አቀፍ ወንጀል ፍርድ ቤት ጋር የሚያላት ግንኙነት ባለፈው አስተዳደር የሚታየው የሚያቃቅር አድራጎት ተደርጎ ነበር። በይበልጥ መቀራረብን አዳጋጅ የሚያደርግ እንጂ መቆራረጥ ደረጃ የሚያደርሱ ተደርጎ አልተወሰደም። በትራምፕ አስተዳደር ግን የውጭ ጉዳይ ሚኒስቴር በጥንቃቄ የሚከታተለው ጉዳይ ስለሚሆን የማይቀር ነው። ደቡብ አፍሪካ ሩሲያንና ቻይናን የሚያቅፈው በማደግ ላይ ያሉ ሀገሮች ማህበር ብሪክስ ከፍተኛ ቦታ ያላት አባል ነች። አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአሁን ቀደም ደቡብ አፍሪካን ከቤጂንግ ጋር ባላት የሞቀ ግንኙነት የተነሳ ነቅፈዋታል። በአቦይ ኬሳ ጆሃንስበርግ የሚገኘው ዊት ዋተርስራንድ ዩኒቨርሲቲ የአፍሪካ ማዕከል የዩናይትድ ስቴትስ ጥናቶች ዳይሬክተር ናቸው። የሚከተለውን አስተያየት ሰጥተዋል። አሁን የመጣው የትራምፕ ቫንስ አስተዳደር ከመጀመሪያው ቅድሚያ ለአሜሪካ የሚል የውጭ ፖሊሲ እንደሚከተል በሚገባ ግልጽ አድርጓል። ስለዚህ ደቡብ አፍሪካ ቅድሚያ ለብሪክስ የሚል ፖሊሲ ብታቀነቅን ከእርሳቸው የውጭ ፖሊሲ ጋር ይጣረሳል፣ ችግር ውስጥም ትገባለች። አንዳንድ ሪፐብሊካኖችም ዩናይትድ ስቴትስ ከደቡብ አፍሪካ ጋር ያላት ግንኙነት ሙሉ ግምገማ እንዲካሄድበት ጠይቀዋል። አንዳንድ ተንታኞች ታዲያ ደቡብ አፍሪካ ከዋሽንግተን የውጭ ፖሊሲ በማፈንገጧ የንግድ ጥቅሞችን መከልከል የመሳሰሉ ቅጣቶች ሊያገኟት እንደሚችሉ ይናገራሉ። ሬይ ሃርትሊ ብሬንት ሀርስት ፋውንዴሽን በተባለ የደቡብ አፍሪካ የጥናት ተቋም የምርምር ዳይሬክተር ናቸው። Yeah, I think that this sort of the length of the tether that the US will have እሳቸው እንደሚያስረዱት ይህ ዩናይትድ ስቴትስ አፍሪካ ውስጥ ያላትን ተሰሚነት ሊያሳድግላት ይችላል ወይም ደግሞ ወይም ደግሞ እነዚህን ሀገሮች ከዩናይትድ ስቴትስ ጋር መሆናቸውን እየተዉ ወደ ሌሎች አማራጮች እንዲሄዱ ሊገፋፋቸው ይችላል። ዩናይትድ ስቴትስ ወሳኝ የሆኑ ማዕድኖችን ከዛምቢያና ከኮንጎ ዲሞክራቲክ ሪፐብሊክ ወደ ምዕራባዊው የአፍሪካ ጠረፍ የሚያጓጉዘው የባቡር መስመር ሎቢቶ ኮሪዶር ፕሮጀክትን መቀጠሏ እንደማይቀር ተንታኞች ይናገራሉ። ሌላው የትራምፕ አስተዳደር ትልቅ እርምጃ ከሶማሊያ ተገንጥላ ራሷን እያስተዳደረች ላለችው ለሶማሌላንድ እውቅና መስጠት ሊሆን ይችላል። ያም ሆነ ይህ ይላሉ በጡረታ ላይ ያሉት የቀድሞ የዩናይትድ ስቴትስ ዲፕሎማት ብሩክስ ስፔክተር። አፍሪካ በትራምፕ አስተዳደር የውጭ ፖሊሲ አጀንዳ ቀዳሚ ስፍራ አይኖራትም። አፍሪካን በሚመለከት እውነቱን ለመናገር፣ በተጨባጭ ያለውን ሁኔታ ተመርኩዘን የትራምፕ አስተዳደር ትኩረት በሚሰጣቸው ጉዳዮችና ቦታዎች ሰንጠረዥ ላይ አፍሪቃ በጣም ታች ነው የምትሆነው። ማርኮ ሩቢዮ በውጭ ጉዳይ ሚኒስትርነት ዓለም አቀፍ ጉዟቸውን የሚጀምሩት ፓናማን በመጎብኘት እንደሚሆን ተመልክቷል።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 ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝነው መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳችሁ የቆየሁት ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ፣ ብርሃን ኃይሉ ደግሞ ስርጭቱን በማቀናበር አብራን ነበረች። ከዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው እንዲሁም ደግሞ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። Tanadar.